የባህል መድረክ የጸጥታ ወግ በጸጥታ መሃል አልዎ ለሰማ ጸጥታ ወግ አለው። ሚኒሊክ እንዳለው አሁን እኔ እናንተ አሁን እኔ እናንተ ከአውጋነ ጉላ የትኛው ተወዶ የትኛው ተጠላ ይኸው ይኸው ሰው ከቀዬው ጋር እንዳይነጋገር ወገኛው ወዳጄ ለራሱ የሚያልበጄ ወግ የሌለው ሀሳብ ወግ እያሳደደ የመንደሬውን ሀቅ ቁርሾ እያደረገ ኮሽ ባለ ቁጥር ስንት ማት ያስፈጅ። ኧረ እንዴት ነው ጎበዝ? ኧረ እንዴት ነው ጎበዝ? ምንድን ነው በአገሬው እየሆነ ያለው? ደጋግሜ ሞግተዋለሁ። ታሪክ ላጣቄ ታሪክ መዛ አለው! እንደዚህ ይላለው በጸጥታ መሃል አርብሞ ለሰማ ጸጥታ ውጋለው ምኒልክ እንዳለው ገጣሚና ጥበበኛ ምህረት ከበደ ባለፈው ሳምንት በጀርመን ኮሌን ከተማ ለአንድ ሳምንት በተካሄደው ዓለም አቀፍ የስነ ጽሁፍ ፌስቲቫል መዝጊያ ላይ የጸጥታ ወግ የተሰኘውን ስነ ግጥሟን ስታቀርብ ከመድረክ በቀጥታ የተቀዳውን ስነ ግጥሟን በከፊል ነበር ያደመጣችሁት። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። ጥበበኛዋ ገጣሚ ምህረት ከበደ የዛሬ 14 ዓመት ገደማ አዲስ አበባ ላይ የጀመረውን የግጥም መድረክ ጦቢያ ግጥም በጃዝን ከመሰረቱ ወጣቶች መካከል አንዷም ናት። ምህረት ከዚህ በፊት ከጀርመናውያን ጋር በጋራ ዋክስ ኤንድ ጎልድ ሰምና ወርቅ የተሰኘ ግዙፍ የስነ ግጥም መድብል በጋራ አሳትማለች። በጀርመን በበርሊን ከተማ በተካሄደው የስነ ግጥም መድረክ ላይም ቀርባ ነበረ። ምህረት አሁን በኮሎኝ በተካሄደው በዓለም አቀፉ የስነ ጽሁፍ ፌስቲቫል ላይ እንዴት እንደተጋበዘች ጠይቀናት ነበር። ጀርመን የመጣሁበት የኮሎኝ ዩኒቨርሲቲ ነው የመጣሁት፣ የዓለም አቀፍ የስነ ጽሁፍ ፌስቲቫል ነው እና የዛሬ ዓመት አካባቢ ነው የጋበዙኝ። ፖየቲካ የሚባል ፌስቲቫል አላቸው በየዓመት የሚያካሄዱት ዓለም አቀፍ የሊትሬቸር ፌስቲቫል ነው የስነ ጽሁፍ ፌስቲቫል እና የዛኔ ነው የጋበዙኝ። ለአንድ ሳምንት የሚቆይ ነው ንባቦች አሉት፣ ወርክሾፖች አሉት፣ ኢንተርቪው አሉት። በቃ ከተለያዩ ደራሲያን፣ ገጣሚዎች ከመጡት ከሚሰሩ አንድ ላይ የተለያዩ ኤክስፐሪመንት የምናደርጋቸው ነገሮች ነበሩ እና ጃንዋሪ ላይ ነበር ያው በኮቪድ ምክንያት ወደ ሜይ ተሻገረ ማለት ከጥር ወደ ግንቦት ከት ጀምሮ እስከ ግንቦት ማለት ነው። በእኛ አድማጮች የዝግጅት ክፍላችን በዓለም አቀፉ የስነ ጽሁፍ ፌስቲቫል የመዝጊያ ስነ ስርዓት ላይ ከመድረክ በቀጥታ የቀዳው የጸጥታ ወግ የተሰኘው የምህረት ከበደ ስነ ግጥም ሁለተኛና የመጨረሻ ክፍልን አዳምጠን ቃለ ምልልሳችንን እንቀጥላለን እንግዲህ ያለው መንደሬ ተንጦ ተንጦ ቅቤ እንዲያወጣ አሁንም እዚያው ነኝ፣ አሁንም እዚያው ነኝ። ያልተተነተነ ብርቱ ጥያቄ አለኝ። ያለኝ ጥያቄው ያወጋኛል በዝምታው መሀል ታሪክ ያወጋኛል በዝምታው መሀል ታሪክ ይነግረኛል ታሪክ እያወራ ታሪክ ይነጥቆኛል ሳንጃው ጎረቤቴ ሳንጃው ጎረቤቴም እንዲህ ያወጋኛል፣ የድሮ ዝምታ፣ የድሮ ዝምታ፣ የድሮ ዝምታ፣ የድሮ ዝምታ ለንጉሥ መብረቅ ነው ለአምላክ ሹክታ እያለ እያስፋለ ተስፋ ያስቆርጠኛል። ኑሮዬም በነበር በዜሮ እያጣፋ ትረካውን ነግሮ ታሪክ የማይሰራ ትውልድ ያደርገኛል። እኔ ግን እዚያው ነኝ፣ እኔ ግን እዚያው ነኝ፣ እኔ ግን እዚያው

እንዳየሁት ከሆነ ከተለያዩ ሀገራት የመጡ እና በትውልድ ቋንቋቸው ያቀረቡ ተሳታፊዎች ነበሩ። ትዝ እንደሚለኝ ከቻይና፣ ከሩሲያ ከቤላሩሲያ አንቺ ከኢትዮጵያ ቻቸውን አው ከኮንጎ እና ከቺሊ እና በመድረክ ላይ ሁሉም በየሀገሩ ቋንቋ ነው ስራውን ያቀረበው በጀርመንኛም ተተርጉሟል የመድረክ አቀራረቡ እንዴት እንደነበር እስቲ ለአድማጮች ግለጭላቸው አቀራረቡ ስትይ በየቀኑ የተለያዩ ፕሮግራሞች ነበሩ እና የመጀመሪያ ቀን የተደረገው መክፈቻ ነው ሁላችንም አንዳንድ ጽሁፍ አቀረብን ማለት ነው። በብዛት ጥም የሚያቀርቡት አቀረቡ። ሌሎች ጽሁፎችም ይኸውልህ የሙከራ ስራዎችም ስላሉ ኤክስፐሪመንታል የሆኑ ስራዎች ነበሩ እና እንደሱ እንደሱ አይነት ጽሁፎችን አቀረብን። ከዛ በኋላ ባሉት መሀል ቀን የአንድ ሳምንት ፕሮግራም ነው የልምድ ልውውጥ ነበረን፣ ወርክሾፖች ነበሩ። ከዛ ደግሞ ዲስከሽኖች ነበሩ እና ኢንተርቪው ይደረግ ነበር። እነሱ እነሱ ፕሮግራሞች ነበሩ። ከዛ ደግሞ ልየ ብቻችን ሁለት ሁለት ሰው ሶስት ሰው እያደረጉ ደግሞ በየቀኑ ተጋበዙት ሰው ኢንተርቪው ያደረጉ ነበር ታቀርቢና ስራ ሽን ሙሉ ስራሽን ለምሳሌ አርብ ቀን አሁን እኔና አንድ ቻይናዊ ያን እሱ ነበር ያቀረብ ነው ስራችንን። እኔ ለምሳሌ ወደ አምስት ስራ አካባቢ ነው ያቀረብ ማንበብ ብቻም ሳይሆን በምስል የሚታይ በድምጽ የድምጽ ግብዓት ያለው ነገር ቀላቅዬ እየሰራውትም ነበር እና ብቻ ይህንን ለሰዎች ምስል ለመከሰት ትንሽ ይቸግራል። እነዚህ ነው በቃ እንደው በደምሳ ሰው እንደዚህ እንደዚህ አይነት ፕሮግራሞች ነበሩት። መዝጊያው ላይ ደግሞ ቲያትር የሚሰሩ ነበሩ፣ ጸሐፊዎች ነበሩ። እነሱ ሁሉም ገጣሚዎች ደግሞ አንድ ላይ ያመጧቸው እና ከሙዚቀኞች ጋር አቀላቀሉ። መዝጊያው እንዳየሹ በጣም የተለያየ የጥበብ አይነት አንድ ላይ የመጣበት ከሙዚቃ ከእወና የድምፅ የግጥም ሁሉ ነገር የገባበት የላይት ኢፌክት የገባበት የሚታይ ነገር በስክሪን እንዳየሽ ሁሉ ነገር በቃ የተዋሃደ ነገር ነበር የተሰራው። እንደዚህ ነው የነበረው ፕሮግራም። ባለፈው ሳምንት በጀርመን ለአንድ ሳምንት ስለተካሄደው ዓለም አቀፍ የስነ ጽሁፍ ፌስቲቫል የጠየቅናቸው የመድረኩ አዘጋጅ ጀርመናዊት ዩሊያና ወልፍ እንደገለጹት ፖየቲካ በመባል የሚታወቀው እና በኮለኝ ዩኒቨርሲቲና በዳርም ሽታት ከተማ የቋንቋ የስነ ግጥምና የስነ ጽሁፍ አካዳሚ የተመሰረተው መድረክ መዘጋጀት የጀመረው ከጉርጉሮሳውያኑ 2015 ዓ ም ጀምሮ ነው። መድረኩ ዓለም አቀፋዊና በተለያዩ ቋንቋዎች በአንድ ርዕስ ስር የሥነ ጽሑፍና የሥነ ግጥም ክህሎት የሚታይበት ነው። አብዛኛውን ጊዜ መድረኩ ከአስር የተለያዩ ሀገራት የመጡ የኪነ ጥበብ ሰዎች የሚሳተፉበት ነው። በዚህ ዓመት መድረኩን ያዘጋጀው እኔ ነኝ። የዚህ አመት ርዕሳችን የድምፅ መረጃዎችን በማህደር ማስቀመጥ ይላል። ስነ ግጥም በድምፅ በቅላጼ እንዴት በማህደር እንደምናስቀምጥ ብሎም የምናስቀምጣቸው እንዲህ አይነት ማህደሮቻችን እንዴት ጥቅም ላይ መዋል ይኖርብናል የሚለውንም አይተናል። በዚህ መድረክ ከተለያዩ ሀገራት የመጡ የስነ ግጥም ባለሙያዎች ስነ ግጥሞቻቸው ምን አይነት ቅላጼ ያላቸው የሚለውንና ሌሎችንም ጥያቄዎች በጋራ አይተናል። und sehr viele verschiedene poetische Positionen. ዘንድሮ አሉ የመድረክ አቀናባሪዋ ጀርመናዊት አስር የኪነ ጥበብ ሰዎች ከተለያዩ ዓለም ሀገራት ጋብዘን ነበር ሲሉ እንዲህ ነበር በስም እየዘረዘሩልን። ምህረት እንግዲህ ወደ አንድ ሳምንት የዘለቀው ዓለም አቀፍ ፌስቲቫል የተካሄደው በኮሎኝ ከተማ በተለያዩ ቦታዎች ነው። እንዲህ እንደሰማነው ከተለያዩ ሀገራት የመጡ ዜጎች ስነ ግጥሞቻቸውን አቅርበዋልና ምን አይነት ትምህርት መውሰድ ይቻላል? ወይም ከመድረኩ ምን አይነት ትምህርት ቀስመሻል? ልምድ ልሽ እያንዳንዱ ገጣሚ ወይም ጸሐፊ ከሀገሩ ሲመጣ ብቻውን አይመጣም። ጽሑፉ ውስጥ ሀገሩን፣ ባህሉን አስተሳሰቡን እዚያ ያለውን ሁኔታውን ምናምን ትረጅበታለሽ እና እሱ አንድ ትልቅ ትምህርት ቤት እና ሀገራቸው ሳንሄድ አንድ ገጣሚ ወይ ጸሐፊ ይዞት በሚመጣው እና በሚያጋራው በሚያቀርበው ነገር የብዙ ነገር ማወቅ ትችላለሽ ማለት ነው። ውይይትም ምናምን ስላለን በዛ ውስጥ ብዙ ነገር እንማራለን። ከዛ ደግሞ አቀራረባችን ደግሞ ሁላችንም የየራሳችን ዘዬ አለን፣ ሁላችን እንዴት እንዴት እንደምናቀርብ። ከዛ ደግሞ የቋንቋው ልዩነት ራሱ ድምፁ ራሱ ስሰሚው፣ አሁን አማርኛ ግጥም ሲጻፍ፣ ቻይነኛ በቻይነኛ ሲጻፍ፣ የቤላሩዥን አለ ራሽያ እንዳየሽው ብዙ አይነት ፈረንሳይኛ፣ ብዙ ብዙ አይነት ነበርና ሁሉ የመጣው ሰው ይሄ የራሱ የሆነ ስታይል አለው። ይሄ የራሱ የሆነ አቀራረብ አለው። ባህል አለው የራሱ ካልቸሩ እንደዛ ነው። ልዩነት በደንብ ነው ያለው። ግን ምንድነው ግጥም አለ ቶሎ ብሎ ከስሜትሽ ጋር ከልብ ጋር በአንድ የመገናኘት ሀይል አለ። ስለዚህ በዛ ሆን የሚያመሳስላቸው ነገር አለ ሀሳብን በተለየ መልኩ ግን ደግሞ ባልተንዛዛ መልኩ ወይ ደግሞ ስሜትን ዜማንም ይዘትንም አንድ ላይ ሁሉንም ነገር በአንድ የምታይበት ግን ደግሞ በተመጠነ ስታይል የምታይበት ነው። የሚያነሱትም ሀሳብ ከምናነሳው አንሳብ አንፃር እያንዳንዱ የመለያየት እንትን አለው። ያለምንም ሁኔታም ታይበታለሽ ባሽ አሁን አንዱ ሀገር ምንድን ነው ኮንሰር የሚያደርጋቸው ስለምንድን ነው የሚጽፉት ምናምን የሚለውን ስትዲግ ስታደርጊ ከዛ በኋላ እየሰፋ እየሰፋ ሄዳል ማለት፣ በዛ ዲስካሽን ሲከፈት ከዛ ላይ ለኮንቴክስት ይዘሽ ትሄጃለሽ ማለት። ስለዚህ እርስ በርሳችን በስነ ጽሁፉ በግጥም የበለጠ እንተዋወቃለን ማለት። ከስማችን ባሻገር በዚህ በስነ ጽሁፉ የበለጠ የመተዋወቅ እድል አግኝተናል። ሁላችሁ ያስ ምህረት እንግዲህ፣ በዚህ በስነ ጽሁፍ ፌስቲቫል ላይ ለየት ያለ ፈጠራ ወይም የተገረመሽበት ነገር አግኝተሻል? በብዛት አሁን ገባሽ ኢንተርኔቱ ምን ምኑ ስላለ ደግሞ እኔ የመጣሁት ከስነ ጥበብ ባክግራውንድ ስለሆነ በብዛት የተለየ ወይም ደግሞ ምናምን ያልኩበት ነገር በብዛት የለም። መገለጫዎቹን አስቀድሞ ኢንፎርሜሽኑ ስላለኝ ማለት ነው። እንደዛ ነው፣ ግን እኔ የምመኘው እኛ ጋር በቃ ለስነ ጥበብ ያላቸው ግጥቤ ስነ ጽሑፍ ምናምን ምናምን ላይ በደንብ ይሳተፋል፣ ይመጣል ምናምን ግን ከፍ ለማድረግ ፋይናንሻልም ቢሆን ስፖርት ማዕከላት ለመገንባት፣ አሁን የስነ ጥበብ ማዕከላት አሁን በዩኒቨርሲቲ ደረጃ አሁን ይሄንን ስነ ጽሑፍ ዩኒቨርሲቲ እኛ ሀገር ዩኒቨርሲቲዎች አንድ ወቅት ይለኛል። በአለም ሀገር ሮብ ሮብ ግጥም እናነብ ነበር እዛ ስድስት ጊዜ እና ጥሩ ትሬንድ ነበር እዛ። አሁን ልክ እንደዚህ አይነት ትልልቅ ፌስቲቫሎች አለም አቀፍ የሆኑ ፌስቲቫሎችን በደምብ ማካሄድ ይቻላል ይቻላል። ግን ደግሞ ሪሶርሱ እና ፕላትፎርሙ ምናምን ቢኖር አንድ እጅ ብቻውን አያጨበጭም። ለስነ ጽሁፍ ለስነ ጥበብ አጠቃላይ እንደዚህ አይነት ነገሮች በጣም በቀላሉ አገርን ለማስተዋወጥ ከፍተኛ ጉልበት አላት፣ ግን ትኩረት አይሰጣቸውም። ትኩረት ይሰጠው አሪፍ ነው። ትኩረት ይሰጠው ስል ግን ኢንቮልቭመንት ሲኖር ምናምን እያልኩኝ አይደል ማለት፣ በቃ ሰዎቹ የበለጠ እንዲሰሩ አንዳንድ ነገሮችን ከፍት ማድረግ አትሊስት ቢተዋቸው ደስ ይለኛል። ቢተዋቸው ስት ምን ማለትሽ ነው? አሁን ማለት ሲስተሙ እኛ ሀገር መሰለሽ አሁን ካልቸራል ፖሊሲ መቀየር አለበት ወይም ደግሞ መሻሻል አለበት ብዬ አስባለሁ። እና አሁን አንቺ የፈለገ ነገር ብትደክሚኝ ምን ዞሮ ዞሮ አንዳንድ ጉዳዮችን ለማስፈጸም ቢሮ ምናምን ደሞ መሄድሽ አይቀርም ስለዚህ ቢሮ ስትሄጂ አንቺ ትሪት የምትደረጊበት የምትስተናገጅበት ስትራክቸር ወይም መዋቅር አለ አይደለ ካልተቀመጠ ሰዎቹ ራሱ እንዴት አንችን ማስተናገድ እንዳለባቸው ሲስተሙ ስላልተቀመጥናቸው ናቸው ግራ ይገባቸዋለን ያው ከልምዴ ነው የምነግርሽ በብዛት በጣም እንቸገር የነበረው ነጻርት ቪሌጅን አቋቁመን ሰባት አመት ያህል እዛ ስንሰራ ፈረንሳይ ፓርክ ውስጥ በጣም ያስቸግረን የነበረው አንዳንድ ጉዳዮችን ለማስፈጸም ወደ ቢሮዎች ወደ ባህልና ቱሪዝም ንበዩ አላለ አንዳንድ ቢሮዎች ስንሄድ ቆይና ተሳሌዎች ቆዩ ቆዩ ብለው ነበር ሁልጊዜ የሚያስቆዩ የሌላው ሰው ጉዳይ አልቆሽ ምንድን ነው በቃ አንግባባ ምንም ቋንቋው ራሱ አልተመሰረተም ይሄንን የሚያስተናግድ ስትራክቸር ስለሌለ በጣም እንቸገር ነበር በጣም ስለዚህ እንደዚህ አይነት ነገሮችን ከትምህርት ቤት ጀምሮ ማዕከሎችን ደግሞ ይሄ ዝም ብሎ ካድሬ ምናምን መሰብሰብ ሳይሆን ሙያው ያለውን ሰው ማስቀመጥ፣ ካልሆነ ግን በቃ ዝብርቅርቅ ብለን መቅረታችን ግን እኔ ተስፋ የሚሰጠኝ አሁን በጣም ጥሩ እየሰሩ ያሉ ልጆች አሉ። በራሳቸው ጥረት ስነ ጽሁፉ ያው ግጥም ደስ የሚል ነገር ይሰራል። የኛ ከጦቢያ ግጥም በጃዝ በተጨማሪ ብዙ ስራዎች ይሰራሉ። አድማጮች የዘንድሮ የጀርመን የዓለም አቀፍ የሥነ ጽሁፍ ፌስቲቫል ተካፋዮች ያቀረቡት ስነ ግጥም መነባነብ በአንድ ላይ በየቋንቋቸውና በጀርመንኛ ትርጉሙ በአንድ መጽሐፍ ታትሞ ለአንባቢያን ቀርቧል። የባህል ክፍላችንም አንድ መጽሐፍ ደርሶታል። ከምህረት ስነ ግጥሞች መካከል አንድ አጠር ያለች ግጥም ጀባልበልና የዛሬውን ዝግጅት ላጠናቅ አልጋዬን ሲነጥቆኝ ቆሜ አልም ያለው፣ ማዕዴን ሲነጥቆኝ በጾም አለፊ ያለው፣ ድምፄን ግን ተውልኝ ለሱ ፋለማለው፣ ተዘረፍኩኝ ብዬ በምን እጮኋለው። ከገጣሚ ምህረት ከበደ። አድማጮች የዛሬውን ዝግጅቴን እዚህ ላይ ያጠናቅቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።